i not to be do I'm not want to be

Me, no way I could mind it. As no way But no way I could mind it. As but child. ሀገሬ በሕይወት አንዴ የሚባል አይነት ገጠመኝ ነው። እንደ ዋናው ታሪክ ሁሉ ታሪካዊ መሆን የቻለ በሳምንቱ ታላቅ ዜና በኖቤል የሰላም ሽልማት መድረክ የተሰማ የኖቤል ዜማ በዚያ ልዩ መድረክ በተጫወተችውና ቀደም ብለንም ከመድረኩ በሰማ ነው ልበል፣ አሁን በቀጥታ በቴሌቪዥን ሲሰራጭ በተሰሙት ዜማዎች የኢትዮጵያን ባህል ለዓለም የማስተዋወቅ ልዩ እድል የገጠማት ወጣት ድምፃዊት ብሩክታዊት ጌታሁን ቤቲጂ በተሰኘው የቁልምጫ ስሟ ይበልጥ ትታወቃለች። ወደ አሜሪካ ድምጽ ብቅ ብላለች። በስልኩ መስመር ሰላም ቤቲ፣ እንኳን ደህና መጣሽ። ሰላም፣ እንኳን ደህና ቆያችሁኝ። የሰላም ኖቤል ሽልማት መድረክ ላይ ስትጫወች ይህ የአሁኑ የመጀመሪያች ነው። የኖቤል የሰላም ሽልማትም ለኢትዮጵያ እንግዳ ነው። በኖቤል መሰል መድረክ ላይ የመጫወት እድልም ማግኘት ያንኑ ያህል እንግዳም ታሪካዊ፣ የመጀመሪያ የሚለውን እንወዳለንና አንዴ ብቻ የሚደረግ በሚመስለው ነገር ላይ ለጨዋታ ያህል ነው የመጀመሪያ ያልኩት። በቀጥታ እስኪ ወደዚያ ጊዜና ቦታ ውሰጅን ሙዚቃውን ስትጫወቺ የመከታተል እድል ለነበራቸው ሙዚቃዎቹን በሰማ በሰማናቸው ቁጥር ከዚህ በኋላ ወደዚያ ጊዜና ቦታ የሚወስዱ ይመስላሉ። ሁኔታውን፣ ድንገቱን፣ ያን የተለየ አጋጣሚ በምናብ የመከሰት አቅም አለውና ሙዚቃ እስኪ አሁንም በሀሳብ ወደዚያ ቦታ እንመለስ። ያን ብዙ ታዳሚዎች የሚከተሉት ዜማ ስትጫወቺ፣ በምን አይነት ስሜት ውስጥ፣ በምን አይነት ሁኔታ ውስጥ ነበርሽ? እስኪ አጫወችን ከስሜቱ እንደርደር። ስሜቱ ያው ትንሽ ደረቅ ያለ ስሜት ያለው፣ ምክንያቱም ወደ ር የሌለ ደስታ እና ከዛ ደግሞ ፍርሃት መሀል ነው። ምክንያቱም ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ሳም ቤተሰብ አለ፣ ክቡር ጠቅላይ ሚኒስትር አሉ እና በእንደዚህ አይነት ትልቅ መድረክ ላይ ትንሽ ያስፈራል። በዛ ላይ ደግሞ አድማጮቹ እርግት ብለው ጠጥ ብለው የሚያዳምጡ አይነት ናቸው እና እዚህ ጋር አበላሽ ሲሆን ምናምያል ጭንቀት አለው። በዛው ልክ ደግሞ ያው እንደዚህ አይነት ትልቅ መድረክ ላይ በመመረጥ ራሱ በጣም ልዩ ደስታ አለው። ደስ የሚል ነው ደስ የሚል መሆኑን በእርግጥም ደግሞ መጠነኛ የስጋ ስሜትም ቢሆን ማሳደሩ መረዳት የሚቻል ይመስላል። ለመሆኑ ቤቲጂ የሚለው የሙዚቃ ስምሽ ወይስ ቤተልሔም የትኛው ነው የተለመደው? ያው ቤቲጂ ነው የተለመደው። የምትመርጭውን ቤቲጂን ነው? አዎ፣ የምትመርጭውን ቤቲጂን ነው። ብሩክሳይትን ወደዋለሁ። አለም አቀፍ መድረክ ላይ ብዙ ጊዜ የወጡ ዜጎች ብሩክሳይትን በስክል መጥራት ያቀቅፈቸዋል። ወደ ቤቲ ብዙ ትኩረት አደርግ ነበረ እና ቤቲ ሮክ ደግሞ የምትባል አንድ ጥንጣይት ለካ ነበረ በመሀል ና እኔም ቤቲ ስለሆን ቤትሮክ እያሉ ሰዎች ያምታቱን ነበረ። ከዛ ላይ አባቴም መጨረሻ የመጀመሪያ ቃል ወሰድንና ቤትጅ እያደረግ ነው። እዛ ምክንያት ነው። መልካም እንዲህ ያለው መድረክ የእድል ብቻ ሳይሆን ኃላፊነትም ይዞ ይመጣል። ቅድሜን አብረውም የሚመጣም የስጋት ስሜት የሚዳስሰውን ጠቅሰሻል። የሰላም ኖቤልን ያህል የምታቀርቢው በዛ ለታደሙ ብቻ ሳይሆን በዓለም ዙሪያ ሚሊዮኖች በተለየ ትኩረት የተከታተሉት ኋላም ደግሞ ብዙ ሺ ጊዜ መላልሰው የሚጫወቱት ነውና ያን ስሜት ገና እዛ መድረኩ ከመድረስሽ አስቀድሞ ባሉ ቀናትም እንደሚፈጠር ገምታል። ከሀገር ውስጥ አብረውሽ የሚሰሩ የሙያ ጓደኞችሽ፣ ሙዚቃ ባንድሽ፣ በመድረኩ የተቀላቀሏችሁ የስዊድን የሙዚቃ ቡድን ዝግጅቱ እነኚህ ሁሉ ቅድም እንዳልሽው የቱ ጋ ይበላሽ ይሆንን ከኃላፊነት ጋር በየደቂቃውን እንዲያስቡ የሚያደርግ ይመስላል እና ቅድም በጨዋታ መልክ የመጀመሪያች ነው ወይ ለኖቤል መድረክ ስትጫወች ብዬሻለሁ። በእርግጥ የመጀመሪያና ምናልባትም በሕይወት አንድ የሚገጥም እንደመሆኑ የቱን ያህል ከባድ ነበረ ዝግጅቱ። ያው ትርቤል ተስፋዬ ከዚህ በፊትም አብር ፈራ ነበረ እና ትንሽ ያስቸገረን የነበረው ሙዚቃውን አኩስቲክ ቨርዥን ሚሆን ምክንያቱም ሙሉ በአንድ ዘን መሄድ አንችልም ነበረ እንደዚች እምስ ያለ ግን አኩስቲክ ሳውንድ ያለው ነገር ነበር የሚፈልጉት። እና የተለያዩ መሳሪያዎችን ወደ ኪቦርድ መቀየር፣ ከዛ ደግሞ ከተፈቀዱልን መሳሪያዎች አንዱ ማስንጠልና ፐርከሽን ነበረ። በእነሱ ሙሉት ለማድረግ እንዴት የሞላ ድምፅ ማምጣት እንችላለን የሚለውን ነገር እሱ እሱ ትንሽ የሚያሳስበን ከዛ በኋላ ደግሞ እኔም አንድ ብዙ ዋዜ መጨመር ፈለግኩኝ ሲጋለት ያለ መጨረሻ ላይ ም ነገር መጨመር ፈለግኩኝ፣ እና እኛውም ትንሽ ፈታኝ ነበር። ምክንያቱም ከዚህ በፊት የሚሰራው ዋዜ አይደለም። ግን ምንጊዜ ዘፊ የሚከም ወርድ መጨረሻ ላይ በቃ የማትረሳ አይነት ነገር ብጨምር የለው ለስራው ድምቀት ይሆናል እያሰብኩኝና የመጀመሪያ ቀን ስሞክሮ በጣም ያዞር ነበረ፣ ይከብድ ነበረ። የኦሮምኛ ተወዛዋዦች እንደሚያደርጉት አንገትሽን እንዲሽከረከር ታደርጊ ነበር። እሱ ነው እያልሽ ነው ያለሽው። ከዚህ ቀደም ተጫውተሽ ታውቂያለሽ? እንዲህ አይነት ጭፈራ ትጫወቺ ነበር? አይ ነበረ፣ ያው ልጅ እያለሁ ቤት ውስጥ አንዴ ሞክሬ ያውቃለሁ እና ትንሽ ከባድ ነበር። የዛኔም በልጅነት ትሜ ስለነበረ ምንም እራስ ማዞር ምናምን ነገር አልነበረኝም። አሁን ግን መጀመሪያ ቀን ስሞክረው በጣም አድክሞኝ አድክሞኝና ራሴን አሞኝ ነበረ። በጣም ያዞራል፣ በጣም ያዞራል። ከዛ በኋላ ወደ ራስ ምታትም ሄዶ ነበረ እና ግን አንዴ ለነ ሲሩበን ነገሪያቸው ስለነበረ ሙዚቃው መጨረሻ ላይ መጨመሩ ስላልቀረ በቃ የግድ መስራት አለብኝ እ ለሁለት ሳምንት ያህል እንለማመደው ነበር። አብረውኝ የነበሩትን ሙዚቃ በቃ በወድቅም በስታይል ደገፍ ታደረጉኝ የሰው አንዱ አካል ነው ለመጠር ማለት ያን የቀለድ ነበረሰ እስከ መውደቅ ድረስ ተዘጋጅተሻል? አዎ ያው መጨረሻ ከመጣ ቤት ይቀርልኛል። እና እንኳን በቃ ጠጋ ጠጋ ያላችሁ ከጎን ያላችሁ ጊዜ ምናት ጊዜ ማስጠንቀቂያ ሰጥቼ ነው የገባሁት። ይሄ ቀደም ብለን ደጋግመን እንዳልነው የተለየ አጋጣሚ ነው። የግራና ቀኝ ውዝግቦቹን፣ የፖለቲካ አንድምታዎቹን ትተን ታሪካዊነቱ በመድረኩ ልዩነት፣ የኖቤል ሰላምን የመሰለ ነገር ኢትዮጵያዊ መሪ ሲሸለም በታሪክ አናውቅም። በአፍሪካ በጣም ጥቂት መሪዎች ያገኙት እድል ነው። ትርጉሙም ያን ያህል የከበደ ነው። በዚያ ስሜት በኢትዮጵያዊነት ሊያሳድረው የሚችለው ስሜት አንቺም ላይ የሚጋባ እንደሚሆን ጠብቃለሁ። ከሙዚቃው አስቀድሞ በመድረኩ ታያቸው የነበሩ ጠቅላይ ሚኒስትሩ ተናግረው ሲቀመጡ ነው የአንቺ ሙዚቃ የሚጀምረው። እስኪ ንገሪን፣ በዛ ቦታ በመገኘትሽ በራሱ ከዚያ በላይ የሆነውና አንቺ የተሳተፍሽበትን ራሱን የቻለ ምዕራፍ ማድረግ እንችላለን። እንዴት ነበር ያ? ምን አይነት ስሜት ውስጥ አስገባሽ? አዎ፣ ማለት ለእኔ በጣም ልዩ ስሜት ነበርም፣ ምክንያቱም ኢትዮጵያን እንደ ሀገር ራሱ እንደዚህ ተከብራ መሪዋ እንደዚህ ተከብሮ እንደዚህ ያለት ማዕረግ መሸለም ማለት በእውነቱ ቀላል ነገር አይ፣ የኖቤል ሸላኞችም ዝም ብለው በትንሽ በትልቁ የሚሸልሙ አይነት አይደሉም። እና ለእኔ እኔ ራሴ መመረጤ በጣም ትንግርት ነው ሆነልኝ እና እንዴት ነው ይህ በቃ እግዚአብሔር ስራ ነው የኔ ስራ ሄድ እንደምሆኑ እስከምን ድረስ ነው ያስባለኝ። የነበረ ማናጀር ነበረ ረጅም ጊዜ የሚነጋገረው ከነሱ ጋር፣ እንደውም እኔንም የሆነ ደረጃ ከደረሰ በኋላ ነው ይነግረኝ እንጂ ከዛ በፊት እኔም አላውቅም ነበረ ደጋግመን ታሪካዊነቱን ከሁለቱም እውነቶች ጋር አዛምደናል። በማናጀሮች በኩል ዘግይተሽ እንዳወቅሽው ገልጠሻል። እስኪ አስረጅን ሂደቱን። ያንቺን መሰል ሙያ ውስጥ ያሉ ድምፃውያን ማናቸውም ሊመኙት የሚችሉት እጅግ የተለየ አጋጣሚ ነው ነውና፣ እንዴት ተመረጥ፣ እንዴት ሳወቅሽ ነው፣ እንዴት ተመረጥኩ የሚለውን ነገር ዛ ምንም የመረጥኩሽ ያለኝን አንድ ሰው አንድ አግኝቼ ነበር ከኮሚቴው አንዱ የኖርዌጂን ፒስ ፋይት ኮሚቴ ቀደም ብለው ከማናጀሬ ጋር ነበረ ብዙ ነገር ሲወያዩ የነበረው እንደዚህ አይነት ዘፈን በአኩስቲክ መጫወት ሲያለፍ ወይ ግጥም በእንግሊዝኛ ጻፍ ሲያደ ብዙ እንቅስቃሴውን ሲሰራ የነበረው ማናጀሬ ነበር። ማን ይባላል ማናጀሬ? ዮብ አለማየሁ ይባላል የይሳቅ አለም ኢንተርቴንመንት ዋና ስራ ሲሆን እዛ በኋላ ነው ያው፣ ከዛ በኋላ ግን የሚወዛ ሰው እኔ ነው የመረጡት ያለኝን ሰው እንዴት መረጣት ስላቸው ጊዜ ምንም መስፈርት ምናምን አልነገርኝም፣ ግን በጣም በምርጫቸው ደስተኛ የሚያ እንደሆኑ ነው የነገሩኝ። ምክንያቱም ከፕሮግራሙም በኋላ ስለነበረ በጣም ብዙ ሰው ደስታውን የሚገልጽብኝ ሰዓት ላይ ነበረ ተገናኝተን ይህን የሚያወራ ነው እና በጣም ደስተኛ ነኝ በምምረጥ እና የኔ ምርጫ ነው ሆ ቻ ነው የሚሄዱት እና እንግዲህ ይሄ ነገር እግዜርም ተጨምሮበት ይሆናል። ና በእርግጥ እግዜርም ተጨምሮበት ይሆናል። ትክክል ነው። ወደ ኢትዮጵያ የኖቤል ሰላም ወሬ እንዲነፍስ ያደረገ አጋጣሚ ነው እና ቤቲ እስኪ ወደ ሙዚቃ አወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች የተጋሩት ይመስለኛል መሰንበቻውን እያነጋገረ ያለ ጉዳይ ነው። ስለ ሙዚቃ እያወራን ነው እና የሙዚቃ ህይወትሽን ዘለግ ብለን እንነጋገር። የሙዚቃ ህይወትሽ እንዴት ጀመረ? መቼ ጀመረ? ካልተሳሳኩ እንደ አውሮፓውያን የዘመን አቆጣጠር ወደ ሁለት ሺ አስራ ሁለት የዛሬ ሰባት ስምንት ዓመት ገደማ ነው አደባባይ ወትሽ ስራዎችን ማየት የጀመር ነው። የሙዚቃ ህይወት መንገድሽ ምን ይመስላል? የህይወት መንገድ ሽናጫችሁ ከድምፃዊቷ ብሩክታዊት ጌታነ ቤቲጂ ጋር ያደረግነው ቆይታ ሰማችሁት። ለቅምሻ ያህል ነው፣ ሰፋ ያለ እይታ አድርገናል። ስለ ሙዚቃ ህይወቷ፣ ስለ ህይወት መንገዶቿ፣ ተስፋና ህልሞቿ ጫውታናለች። ሰፋ ያለውን ወጋችን በሚቀጥለው ፕሮግራማችን እናቀርባለን። ሙሉን ቃለ ምልልሳችንንም በድረ ገጽና በፌስቡክ ገጻችን ላይ እናኖራለን አሁን